ለድሃ የኢንተርኔት ፈላጊዎች ታቅዶ በጉግል ኩባንያ የተዘጋጀው አንድሮይድ አንድ ከአፍሪቃ ደርሷል። ይህ ማለት በአንድሮይድ ኦፕሬቲንግ ሲስተም የሚሰራውን ዘመናዊ ስልክ በ87 ዶላር ወይም 1784 ብር ከ77 ሳንቲም አካባቢ መሸመት ይቻላል ማለት ነው። ግላዲስ ንዋቹኩ በናይጄሪያ የእጅ ስልኮችንና መሰል ቁሳቁሶችን በሚመዝነውና ደረጃ በሚያወጣው ሞቢሊቲ አሬና የተሰኘ የኢንተርኔት አምደ መረብ ኃላፊ ናቸው። በጣም ጥሩ ነው። እጅግ ውድና ቅንጡ አይደለም። በተመጣጣኝ ዋጋ የቀረበ ስልክ ነው። በዚህ ተመን በጣም ጥሩ ነው። ስልኩ ለአፍሪካ የቀረበው መሰል ርካሽ ስልኮች በብዛት ለገበያ በሚቀርቡበት በእስያ በኩል ነው። ስልኮቹ ዘገምተኛ የኢንተርኔት አገልግሎት ባሉባቸው አካባቢዎችና የኃይል መቆራረጥ ሲከሰት ድጋፍ የሚያደርጉ መልኮች አሉት። ስልኩ ረጅም የባትሪ ዕድሜ፣ ሁለት የሲም ካርድ ማስገቢያ እና የኤፍኤም ሬዲዮ መፈለጊያ ተበጅቶለታል ተብሏል። ዩቲዩብ ከተሰኘው የኢንተርኔት አገልግሎት የቪዲዮ ምስሎችን እስከ 48 ሰዓት ማከማቸት እና የኢንተርኔት አገልግሎቱ ዘገምተኛ በሆነበት ወቅትም መከታተል የሚያስችል ነው። ሩሻብ ዶሺ ካናሊስ በተሰኘ የምርምር ተቋም ተንታኝ ናቸው። ስልኩ የተሰራው ጉግል ለአከፋፋዮች ባቀረበው መርህ መሰረት ነው። ስለዚህ ተገልጋዮች ፍላጎታቸውን የሚያሟላ ጥራት ያለው ስልክ ይኖራቸዋል። በሌሎች አከፋፋዮች እንደሚደረገው ተጨማሪ ገቢ ለማግኘት ብዛት ያላቸው አፕሊኬሽኖች አይጫንባቸውም። አሁን በአፍሪካ ገበያ የቀረበው አንድሮይድ አንድ ሆት ሁለት የሚል ስያሜ ተሰጥቶታል። ስልኩ የሚመረተው ሆንግ ኮንግ በሚገኘው ኢንፊኒክስ በተሰኘ ኩባንያ ነው። አሁን በናይጄሪያ ሱቆችና የድረገጽ ማሻሻጫዎች ለገበያ ቀርቧል። ኬንያና አይቮሪ ኮስትን ጨምሮ በአምስት የአፍሪካ አገሮች ለገበያ እንደሚቀርብ ጉግል አስታውቋል። እንደገና ግላዲስ ኑዋችኩ ስልኩ በአንድሮይድ ኦፕሬቲንግ ሲስተም አዲስ መርሃ ግብር ሎሊፖፕ በተሰኘ የተሰራ ነው። በዚህ ተመን እንዲህ አይነት አገልግሎት ማቅረብ የተለመደ አይደለም። በተለይ እዚህ ናይጄሪያ አሁን በገበያ ላይ ያሉት እጅግ ዘመናዊ ሲሆኑ እንዲህ አይነት አገልግሎት ለማግኘት ከፍተኛ ገንዘብ ያስከፍላሉ። ቴክኖሎጂውን የሚከታተሉ ተንታኞች በአፍሪቃ የስልክ ኢንተርኔት አጠቃቀም በጎርጎርሳዩ 2019 ዓ ም በ200 በመቶ እድገት ያሳያል ሲሉ ተንብየዋል። ይህ አንድሮይድን ለአምስት ቢሊዮን ሰዎች ለማቅረብ ላቀደው ጉግል ከፍተኛ ሚና ይኖረዋል። ኩባንያው ምርቱን የሚያቀርብባቸው ስድስት አገሮች ወደ 680 ሚሊዮን የሚጠጋ ህዝብ አላቸው። አርተር ጎልድ ስሚዝ ወርልድ ዋይድ ወርክስ በተሰኘ የደቡብ አፍሪቃ የቴክኖሎጂ ጥናትና ምርምር ተቋም ኃላፊ ናቸው። ሌሎቹ የዓለም ክፍሎች ከፍተኛ የኢንተርኔት አገልግሎት አላቸው። እናም በብዙዎቹ ክፍሎች ገበያው በብዙ መንገዶች ተዳክሟል። በአፍሪቃ ግን ከፍተኛ የማደግ አቅም አለ። እንደ ጉግልና ማይክሮሶፍት ያሉ ኩባንያዎች ደግሞ የዚህ እድገት አካል መሆን ይሻሉ። የአፍሪቃ ዘመናዊ የስልክ ገበያ በአህጉሪቱና የቻይና ምርቶች ቢጥለቀለቅም የጉግል አንድሮይድ አንድ ስልኮች ቀስ በቀስ ወደ ገበያው እየገቡ ይሄዳሉ ተብሎ ይታሰባል።